የዓለም ምግብ ፕሮግራም WFP እንደ አውሮፓ አቆጣጠር ያለፈውን 2016 ዓ.ም ተምረት የዓለም የረሃብ ይዞታ በተመለከተ ያካሄደውን ግምገማ ውጤቱን ይፋ አድርጓል። በመካከለኛው ምስራቅ በአፍሪካና በሌሎችም የዓለም አካባቢዎች ያሉት አጣዳፊ የግጭት ሁኔታዎች የተባበሩት መንግስታት ድርጅት በ2030 ረሃብን ጨርሶ ለማስወገድ የያዘውን ጥረት እያስተጓጎለበት መሆናቸውን አስገንዝቧል። የ2016 ጸረ ረሃብ ትግል በሚል ርዕስ ይፋ የተደረገውን ይህን የደብልዩ ኤፍ ፒ ሪፖርት ተንተርሳ ሊሳ ሽላይን ከጄኔቫ ተከታዩን ዘግባለች። ቆንጅታይ አምና በዓለም ዙሪያ 795 ሚሊዮን ሰዎች እንደተራቡ የተባበሩት መንግስታት ድርጅት ያሰራጨው ሪፖርት አስታውቋል። የዓለም የምግብ ፕሮግራም ቃል አቀባይ ቤቲና ሉሸር ለቪኦኤ በሰጡት ቃል ረሃብን በ2030 ዓመተ ምህረት ከዓለም ለማስወገድ የተወጠነው የዘላቂ ልማት ግብ ለአሁኑ እውነት የሚሆን አይመስልም ብለዋል። እንደምታውቁት ዓለም ላይ ያለው የተመሰቃቀለ ሁኔታ ነው። ከምን ጊዜውም ቁጥራቸው የበዛ አጣዳፊ ሁኔታዎች አሉ። የስደተኞች ብዛት እስካሁን ከታየ ሁሉ የገዘፈ ነው። በሁሉም ግንባሮች ሰዎች ራሳቸውን መመገብ እንዲችሉ ለመርዳት በመፍጨርጨር ላይ ነው ያለ ነው። ባለፈው ዓመት የዓለም የምግብ ፕሮግራም ምግብ ወይም ምግብ መግዣ ገንዘብ በመስጠት 82 ሚሊዮን ሰዎችን ረድቷል። የተረዳው ሰው ቁጥር ብዙ ቢሆንም ካለው ችግር አኳያ ሲታይ ግን ፈጽሞ በቂ እንዳልሆነ የዓለም የምግብ ፕሮግራም ቃል አቀባዩዋ አስረድተዋል። ግጭቶች የእርዳታ ድርጅቶችን ጥረት እያሰነካከሉ ነውም ብለው ዋል በልማት ረገድ ያስመዘገቧቸው እርምጃዎች በግጭት ምክንያት የተቀለበሱባቸው ሀገሮች እንዳሉም ጠቁመዋል። ለምሳሌ በነጻነቷ ዋዜማ ለብልጽግና ተዘጋጅታ የነበረችውን ደቡብ ሱዳንን ይጠቅሳሉ። የሆነውን መመልከት ነው ተመልሰው ውጊያ ውስጥ ገቡ። ከስድስት ዓመት በኋላ ያው አንዳንድ የደቡብ ሱዳን አካባቢ እንደገና የረሃብ ቸነፈር ገብቷል። አሁን ባለንበት በአዲሱ ምዕተ ዓመት ይህ ፈጽሞ ሊታመን አይችልም። በቃ ጦርነት መቆም አለበት። ረሃብን መዋጋት ገንዘብ ይጠይቃል። ደብሊዩ ኤፍፒ በሶማሊያ፣ ደቡብ ሱዳን፣ የመንና ናይጄሪያ የተደቀነውን ረሃብ ለመዋጋት በአስቸኳይ አንድ ቢሊዮን ዶላር ያስፈልገዋል። ዓለም አቀፍ ለጋሾች እጃቸውን ካልዘረጉ ታዲያ ሰዎችን ከሞት ማዳን ከባድ ነው ብለዋል ቃል